የዩናይትድ ስቴትስ ምክር ቤት ኤች አር መቶ ሀያ ስምንት በሚል መጠሪያ የሚታወቀውን የውሳኔ ሐሳብ በትላንትና ዕለት አጽድቋል። በሀገራቸው የሚታየው የሰብአዊ መብት አያያዝ ያሳሰባቸው ትውልድ ኢትዮጵያ አሜሪካውያን ድምፅ ሰጪዎች በተደጋጋሚ በተካሄዱት የምስክሮች ቃል መስመር ስነ ስርዓቶች ጨምሮ በጉዳዩ ዙሪያ በተከናወኑ ልዩ ልዩ እንቅስቃሴዎች ከዩናይትድ ስቴትስ ምክር ቤት አባላት ጋር በቅርበት በመስራት ባደረጉት ያላሰለሰ ጥረት ሕጉ በመጨረሻው ሊጸድቅ መብቃቱ ተዘግቧል። ለመሆኑ የህግ ውሳኔ ሐሳቡ ይጸድቅ ከፍተኛ ጥረት ሲያደርጉ በቆዩ ወገኖች ዘንድ በተለየ ስሜት ሲጠበቅ የቆየው ይህ ውሳኔ የተወጠነለትን ዓላማ እንደምን ያሳካ ይሆን? ምን አይነትስ ጉዳዮችን ተፈጻሚ ያደርጋል? አሉላ ከበደ ሂደቱን ሲከታተሉ የቆዩ በዋሽንግተን ዲሲና አካባቢው በህግ ሙያ የተሰማሩትን ዶክተር ፍጹም አቻምየለህን አነጋግሯል። ዶክተር ፍጹም አቻሜለህ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ። በእንግሊዝኛ መጠሪያ ኤች አር አንድ መቶ ሀያ ስምንት በሚል የሚታወቀውና በኢትዮጵያ የሰብአዊ መብቶች እንዲከበሩ ሁሉን አቀፍ መንግስታዊ አስተዳደርም የሚኖር ዘንድ ግፊት ለማድረግ በሚል ባለፈው ዓመት በየካቲት ወር መጀመሪያ ለዩናይትድ ስቴትስ ምክር ቤት የቀረበው ውሳኔ ሀሳብ በትላንትና ሁለት ጸድቋል። እስኪ ከመሰረታዊው ጥያቄ እንነሳ። ይህ የውሳኔ ሀሳብ መጽደቁ ምን አይነት ለውጥ ያመጣል? ዛሬ በኢትዮጵያ በሚታዩ ነባራዊ ሁኔታዎች ላይ በተጨባጭ ምን አይነት ሁኔታዎችን ተፈጻሚ ያደርጋል? ይሄ የህግ ውሳኔ ሀሳብ በመጀመሪያ ደረጃ የኮንግረሱን ተቆርቋሪነትን ይገልጻል እና ይሄ የወጣው ህገ ውሳኔ የአሜሪካ መንግስት ኢትዮጵያ ውስጥ በሚደረገው የሰብአዊ መብት ረገጣ ባለፉት ሀያ ሰባት አመታት የተከናወኑ ድርጊቶችን፣ የአስቸኳይ ጊዜ አዋጁን፣ የህዝብ ከአንድ ቦታ ወደ አንድ ቦታ በግዴታ ማባረርን፣ የህግ አልባነትን ተቃውሞ የወጣ ውሳኔ ነው እና ከዛም አልፎ የአሜሪካን የውጭ ጉዳይ ሚኒስትር እና የገንዘብ ሚኒስትርን በዚህ ጉዳይ ላይ የተሳተፉ ሰዎችን በተመለከተ ውሳኔ ሊያደርግ ሁሉ ሀሳቡን ይገልጻል። ይህ እንግዲህ የአሜሪካን ኮንግረስ ህግ አውጪው አካል ብዙ ራሶችን ሰይቶ ኢትዮጵያን ላይ የሚደረሰውን ሰብአዊ መብት ረገጣ ተቆርቋሪ አግኝቶ የራሱ መንግስት ያልተቆረቆረለትን የአሜሪካን ኮንግረስ በዚህ ተቆርቁር ያወጣው ውሳኔ ነው። መልካም። የዩናይት ስቴትስ ምክር ቤት ወኪሎች በዚህ የህግ ውሳኔ ሀሳብ የታቀፉ ሀሳብ ሲያጠድቁ በመሰረታዊነት ያዩቸው ያሏቸውን ባቀረቡበት ዝርዝር ለሰብዓዊ መብት የሚሰጠው ከበሪታ ከፍ እንዲል የህግ የበላይነት እንዲከበርና ዲሞክራሲ መሰረት እንዲኖረው ይላል። የተባበሩት መንግስታት ድርጅት በሀገር ውስጥ ተገኝቶ ምርመራ እንዲያደርግ የሚሉትን ይጨምራል። በእርግጥ እነኚህ ሁኔታዎች በዚህ ቀደም ብሎ በተገለጸው የህግ ሀሳብ ውሳኔ ተፈጻሚ እንዲሆኑ በእርግጥ ተጨባጭ ማድረግ ይቻላል። ይሄ የአሜሪካን ህዝብ የመረጠው ምክር ቤት የወሰነው ውሳኔ ነው። የአሜሪካ ምክር ቤት የመረጠው ውሳኔን በተለያየ መንገድ ማስፈጸም ይቻላል። አሁን እንግዲህ ይሄ ነው ሀሳቡ የአሜሪካን ህዝብ ሀሳብ ብለን ልትለው ትችላለህ። ምክንም በተወካዮቻቸው በኩል የተደረገ ነው። በኢትዮጵያ ውስጥ የአሜሪካን አምባሳደር አለ። አምባሳደሩ ተፈጻሚነቱን ለማስተግበር በሚያደርገው ጥረት ከእነሱ ጋር በሚነጋገርበት ጊዜ ይሄ ውሳኔ በጣም ይረዳዋል። እና ይሄ እንግዲህ በኋላ በዲፕሎማቲክ መንገድ በሚካሄዱ መሳሪያ ይሆናል ማለት ነው። በዩናይት ስቴትስ የኢትዮጵያ አምባሳደር ለምክር ቤት አባላት በኢትዮጵያ ለተጀመሩት የለውጥ ሂደቶች እንቅፋት ይሆናል ሲሉ እንዳይጸድቅ የሚጠይቅ ብዙ ዝርዝር የያዘ ደብዳቤ ልከዋል። የኢትዮጵያ መንግስት አቋም ነውና እሳቸው የሚያንጸባርቁት። ከዚህ ቀደምም የኢትዮጵያ መንግስት አሜሪካ በሚገኙ ጉዳይ አስፈጻሚዎች ከፍተኛ ገንዘብ ወጪ አድርጎ ብዙ ጥረት ሲያደርግ እንደነበረ ተዘግቧል። እነኚህ ሁኔታዎች በርግጥ ዛሬ ካሉት ሁኔታዎች ጋራ ተዛምዶ የኢትዮጵያ መንግስት ፍቃደኛ እንዲሆን ያደርጉት ይሆን ያንን መንገድ ሊከፍት ይችላል። ይሄ ዳሉት በዲፕሎማሲያዊ መንገዶችም በሌሎችም ጥረት የሚደረግበት ሀሳብ ነው እና በእርግጥ መንገድ የሚከፈት ይመስሎታል? አያይዘውም አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ሊያስፈጽሙ ለሚሞክሯቸው ለውጦች እንቅፋት ይሆናል የሚል መከራከሪያም ተነስተዋል በአምባሳደሩ ድብዳቤና በሌሎች መሰል ሀሳብ ባነሱ ወገኖች ዘንድ። እንዴት ይመለከቱታል? በጣም ጥሩ። አምባሳደሩ የጻፉትን ደብዳቤ አይቸዋሉ። አምባሳደሩ የዚህ የለውጥ አካል የማይመስል አይነት እንቅስቃሴ የሚያደርጉ ይመስለኛል። ምክንያቱም የጻፉት ደብዳቤ አንደኛ ደካማ ነው። ለምንድን ነው ደካማ ያሉት? ማለት እሳቸው በደንብ ህጉም ቢያነቡት ኖሮ ይሄ ውሳኔ ዶክተር አብይ ለሚያራምዱት ለውጥ የሚረዳ እንጂ እንቅፋት የሚሆን አይደለም። እንዲሁ በተለምዶ እንቃወም በሚል መንገድ ከላይ ከአዲስ አበባ እንግዲህ ሁለት የተከፋፈለ ሀይል ያለ ይመስላል የዛን የአንደኛውን ይህንን ለውጥ ደጋፊ ያልሆነ ሀይል የጻፈ አይነት ደብዳቤ ነው የሚመስለው። ምክንያቱም ይሄ እዚህ ህጉ ላይ የተጻፈውን ነገር እኮ ዶክተር አብይ እኮ በተለያየ መንገድም ብለውታል። በሶማሌ ክልል የተደረገውን ማፈናቀል፣ በኢሬቻ ለተለያዩ ግድያዎች እኮ ይቅርታ ጠይቀዋል። እሳቸው እንግዲህ በተናገሩት እንኳን ብናየው የተለያዩ ለውጦች እንደሚያካሄድ የሰብአዊ መብት እንደሚከበር የሰብዓዊ መብት የተፈጥሮ ጸጋ ነው ብለው የተናገሩ ሰው ናቸው። እና እነዚህ ነገሮች የሰብአዊ መብት እንዲከበር ይረዳሉ የኢትዮጵያ መንግስት ኢንከሬጅ ያደርጋሉ እንጂ እንቅፋት አይሆንም። እንደውም ትናንትና እኔ በሲስፓን ነበር ስከታተል የነበረው ኮንግረስማኖቹ በደንብ ተረርተዋል። ይገባናል፣ አሁን እየተካሄደ ያለው ሪፎርምን እኛ ለማደናቀፍ አንፈልግም። መርዳት ነው የምንፈልገው። በጣም ኢንከሬጅን ሳይኖች አሉ። ያለውንም ነገር እንከታተላለን። ግን የሳቸው የተናገሩት ነገር ወደኋላ እንዳይመለስ ሪፎርሙንም ለመርዳት እንል ነው ብለው ተናግረዋል። ኮንግረስ ማለት ነው እና ይሄንን ሕግ ያጸደቁት የምክር ቤት አባላት ያውቃሉ እየተካሄደ ያለውን ነገር፣ የእሳቸውንም ንግግርም ሆነ የሚያደርጉት ነገር ተረድተውታል። እና ይሄ እንዲሁ በተለምዶ የአሜሪካን ኮንግረስ የሚያጸድቀውን ነገር እንቃወም በሚል አስተሳሰብ ስሜት የተጻፈ ደብዳቤ እንጂ በትክክል ህጉ ቢነበብ ቢተረጎምላቸው ለአምባሳደሩ እንደዚህ አይነት ደብዳቤ ማይጠፍ ብዬ የምገምሰው ግን ከበፊትም ጀምሮ በኤችአር ቱ ሳውዝንድ ትሪ ጊዜም በወር ሀምሳ ሺህ ዶላር እየተከፈላቸው እንደዚህ አይነት የሚያደናቅፉ ሎቢስቶች ነበሩ። አሁንም ያንን ስራ በተለምዶ ይሰራል እንጂ ለውጥ የሚያካሄዱት ዶክተር አብይማ ከተናገሩት ጋር የሚዛመድ እንደውም የእሳቸውን ስራ የሚረዳ ህግ ብዬ ነው እኔ ማስብ። እስኪ የአምባሳደሩን ቃል የእሳቸውን ሀሳብ ገፍቼ ላቀርብ። የዚህ የውሳኔ ሀሳብ መጽደቅ የተጀመሩት ጥረቶች አሉታዊ ተጽዕኖ ያሳድራል ይላሉ። በደብዳቤያቸው መጨረሻ በእሳቸው ፊርማ የወጣ መሆኑን የሚያመለክተው ደብዳቤ የፖለቲካ አመራሩ ይህን ደብዳቤ ላከው የፖለቲካ አመራር ይላሉ፣ በጀመርነው ነው የለውጥ ወይም የተሀድሶ ሂደት ዳር ለማድረስ ቁርጠኝነታችን እናረጋግጣለን፣ ወደፊት ለሚደረጉ ውይይቶች ፈቃደኞችም ነን ይላል። ከዛ አንጻር ያለዚህ የውሳኔ ሀሳብ መጽደቅ አምባሳደሩ እንዳሉት ተፈጻሚ ሊሆን የሚችል አይመስሎትም? አሉታዊነቱ አይታየኝም። አሉታዊነቱ ምኑ ላይ ነው? ይሄ እኮ ይሄ የህግ ረቂቅ ሰብኣዊ መብት ይከበር፣ የተቃዋሚ ፓርቲዎች ከእንደዚህ ከቫይለንስ ይቆጠቡ፣ መሳሪያ መሳሪያ ያዙ ሰዎች ይጣሉ፣ ከመንግስት ጋር ተሰባስበው ይነጋገሩ፣ የአስቸኳይ ጊዜ አዋጁ ይነሳ፣ የተለያዩ ከሶማሌ ክልል የተባረሩ ሌሎችም የሰብአዊ መብታቸው የተረገጠ ግለሰቦች መብት ይኑራቸው የሚል ነው እሳቸው ፓርላማ ላይ ተነስተው ከተናገሩት ንግግር ጋር ምን የሚቃረን ነገር አለውና፣ ምኑ ነው አሉታዊነቱ? ለዚህ ነው ይሄን ደካማም ነው የምለው ይሄን ደብዳቤ። ሁለተኛ ነገር ደግሞ ከጠቅላይ ሚኒስትሩ ሴንቲመንት ጋር የሚሄድ አይመስለኝም። እንደምናውቀው እዛ አሁን እኮ ጠቅላይ ሚኒስትሩ አሸንፈው ወጡ እንጂ የጠቅላይ ሚኒስትሩን ወደዚህ መምጣት ለውጥ ማካሄድን የሚቃወሙ እኮ የመንግስት አካላት አሉ። ሙሉ ለሙሉ አንድ ወጥ አይደለም። እና ያንን የሚቃወም የመንግስት አካል ጋ ዝምድና ያለው ወይንም ደግሞ የዛን ሴንቲመንት የሚያንጸባርቅ ደብዳቤ መስሎ ነው የሚታየው የአምባሳደሩ ደብዳቤ እንጂ ጠቅላይ ሚኒስትሩ ፓርላማ የተናገሩት ከዛም በፊት የተናገሩት ስለ ሰብአዊ መብት ስለ መሰባሰብ፣ ስለ ኢትዮጵያ አንድ ላይ መምከር ስለ ተቃዋሚዎች ሁሉም ተቃዋሚ ጋር ስለመነጋገር በአገር ጉዳይ ላይ ስለ መምከር ከተናገሩት ጋር ይሄ የሚቃረን አይመስለኛል። ስለዚህ ነው ምኑ ላይ ነው አሉታዊነቱ? ለዚህ ነው እንደዚህ አይነት ደብዳቤ ሳየው ለእኔ ደካማና ከምድርም ከምርም የጠቅላይ ሚኒስትሩን አስተሳሰብ የሚያንጸባርቅ አይመስለኝም። መልካም ዶክተር ፍጹም ቻሜለህ በትላንትና እለት የዩናይት ስቴትስ ምክር ቤት ያጸደቀውን የህግ ሀሳብ ውሳኔ መጽደቅ አስመልክቶ ለሰጡን ማየ ትንታኔ ለጊዜው አመሰግናለሁ። ሂደቱን ተከታትለን ሌሎች መሰል ውይይቶችን በሚጋብዙበት እንደምናገኘው ተስፋ አድርጋለሁ። አሁኑ ጊዜ እኔም አመሰግናለሁ።